የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ አድማጮቻችን። ጋቢና ቪኦኤ ጀምረ፣ አብራችሁን ስለምታመሹ እናመሰግናለን። አስተናጋጃችሁ ሀብታሙ ስዩም ነኝ። እናንብብ እናንብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጽሐፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለዓመታት ታሪካዊ ርባና ያላቸውን መጽሐፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ሥራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት የአሁኑ ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል። በአብዛኛው እንደዚህ አይነት ነገር በእኛ በግለሰብ ቤታችን ብቻ ሳይሆን በዓለም ላይ ሆኖ አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንበዋለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት፣ ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ ለእኔ ለብዙ ሰዎች እንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በአለም ላይ የሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በብዕር የተፈጠሩ አለሞችን የምንጎበኝበት ቦታ ማምለጫ ቦታ ሆኗል። እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው። እንግዲህ ሰሞነኛውን እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ። ፕሮግራሙን የዚህ የንባብ እናንብብ እናንብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን ብሔራዊ ግብር የጀመርነው ከኢትዮጵያ ብሔራዊ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው ሀገራዊ ተቋም ጋር ነው። ፀሐይ ተሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው እንደዚህ ሀገራዊ ግባቶችን ለማሳካት በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራ ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዚያም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ የምናውቃቸው ዛሬ አገር የሚመሩት ሰዎች ትላልቅ ዘፋኝና የቴያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ። እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ፣ ሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ ከያንያንም ሆነ የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው። እና ኮቪድ አልቆ ከዚህ መዓት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን፣ ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው። በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው? ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ የኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርት እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ የሆነና ነገሮች ከአንድ ማያት ከአንድ መከራ ወደሌሎች ስንከባበል እዚህ ደረሰን። እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛግብት እና ቤተ መጻሕፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው። የራሴ በመጣሁ ቁጥር ጎንደርም፣ ጎባም እንደዚህ የተለያዩ ቦታዎች ላይ እየሄድን ያንን ፕሮግራም ስናደርግ ነው የቆየ ነው። እነሱ እንደውም ብዙ ቀጥለው ነበረ። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሁን እናንበብ የሚል ፕሮግራም ነው የጀመር ነው። ስለዚህ ሰውንም ቤቱ እንዲቆይ እያበረታታል። ከእንደገና ደግሞ ቤቱ ውስጥ ቁጭ ሲል ደግሞ የታወቁ ፀሐፊዎች፣ የታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካ መሆነ ስነ ጥበብና ስነ ኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሼክ እንዲያደርጓቸው ነው የተደረገው ማለት ነው። ኤልያስ እንግዲህ ለበርካታ ዓመታት በዚህ በዩናይትድ ስቴትስ መኖሪያህን አድርገህ ታሪካዊ ፋይዳ ያላቸውን መጽሐፍ በፀሐይ አሳታሚ በኩል ስታሳትም ቆይተሃል። በዚህ ስራህም የዚህን ሀገር ጨምሮ የሌሎችን የንባብ ልምድም ለማየት ችለሃል ብዬ ገምታለሁ። ኢትዮጵያ ልትዋሳቸው ይገባል የምትላቸው የተወሰኑ ንባብን የሚመለከቱ ተሞክሮዎችን ልታጋራን ትችላለህ? እሺ፣ አመሰግናለሁ። አሁን እንደምታውቀው እዚህ ሀገር አሜሪካ ሀገር ማለት ነው፣ ሁለት ትላልቅ በዚህ ዙሪያ ላይ ትላልቅ ድርጅቶች አሉ። አንደኛው የአሜሪካን ፐብሊሽርስ አሶሲሽን የአሜሪካ አሳታሚዎች ማህበር ነው። ሁለተኛው ደግሞ የአሜሪካን ራይተርስ አሶሲሽን ነው። ሁለት የጸሐፊዎቹ ማህበር ማለት ነው። በእነዚህ መካከል የታወቁ ፕሮግራሞች አሉ። የቤተ መጽሐፍቶችም ላይብራሪ እንደዚሁ አለ እና ሁለቱ አንድ የሚያደርጉት ነገር አለ። ምንድን ነው የሚያደርጉት? አሁን በየላይብራሪው እዚህ ሀገር ስትሄድ፣ ላይብራሪ ነጻ ነው። በላይብራሪዎች ስትሄድ የተላለቀ የተላለቅ በወቅቱ ትላልቅ የሆኑ ግለሰቦች ፎቶግራፋቸው መጽሐፍ እያነበቡ በየግርግዳው ላይ አለ የሚለጠፍ። ሳትወድ በግድህ ኦ ከል ያነባል እንዴት ትላለ። ሯጭ ሊሆን ይችላል፣ ባስኬትቦል ተጫዋች ሊሆን ይችላል፣ የቴሌቪዥን ፐርሰናሊቲ ሊሆን ይችላል፣ አክተር ሊሆን ይችላል። ግን ግርግዳ ላይ ታያቸዋለ ፎቶግራፋቸውን። እነሱን ፖስተሮች ከሱቅ መግዛት ትችላለ። ከሱቅ ትገዛና መኝታ ቤት የልጅ መኝታ ቤት የሚወደው አክተር ካለ ወይም ደግሞ የሚወደው ዘፋኝ ካለ ያ ዘፋኝ መጽሐፍ እያነበበ መኝታ ቤት የልጅ መኝታ ቤት ይሰቀላል። በዛ ልጆቹ ኢንስፓየርድ ይሆናሉ። ለማንበብ ጉጉት እንዲፈጥርባቸው ያደርጋሉ። አንተ የምትወደው ልጅ ትልቅ ሰው ይሄ እዚህ ጋር የደረሰው ስላነበበ ነው የሚል መልዕክት ነው የምታስተላልፈው። ልጁ እንግዲህ ይሄ በጣም ሲምፕል ከምትለው ቀላል ከምትለው ሙከራ አንዱ ነው። ሌላው ደግሞ በዴንማርክ ነው የተጀመረው። ከዴንማርክ ጀምሮ አሁን በጣም ተስፋፍተው የሚገኘው ሂዩማን ላይብረሪ የሚባል ነው የዛሬ አመት ከግማሽ እኔ የሂውመን ላይብራሪ ሆኝ ተጋብዤ ነበረ። ሂውመን ላይብራሪ ማለት ምንድን ነው? የሰው ላይብራሪ ነው። ሰው መጽሐፍት ቤት ሄደህ ቤተ መጽሐፍት ሄደህ መጽሐፍ ነው የምትዋሰው። መጽሐፍ ትዋስና ከመደርደሪያው ላይ ተነስቶ መጽሐፍ ይሰጠሃል። ያንን መጽሐፍ ይዘህ ትቀመጥና ያንን መጽሐፍ የተወሰኑ ፔጆች ታነባለህ። ከዛም በኋላ ደግሞ ትመልስና በሚቀጥለው ቀን ትጨርሰዋለህ ወይም እንደዛ ይቀጥላል አይደለም። አሁን ግን ሄደህ ላይብራሪ ውስጥ የምትዋሰው መጽሐፍ አይደለም። የምትዋሰው ግለሰብ ነው፣ ሰው ነው ያንን ሰው ትዋ ሰውና መጀመሪያ ያ ሰው ያ መጽሐፍ ወይም ደግሞ ያ ግለሰብ መጥቶ እዛ ላይብረሪ ውስጥ ያለውን ታሪክ እንደሚናገር ንግግር እንደሚያደርግ በደንብ ይነገራል። ሰው ሁሉ ይጠብቃል፣ ይሰለፋል። ያንን ሰው ለማግኘት ለዛች ደቂቃ ለማውራት ያለውን ጥያቄ ተዘጋጅቶ መጥቶ ቁጭ ይላል። ቁጭ ብሎ የሚፈልገውን ያለውን ጥያቄ ሁሉ ይጠይቃል። ግለሰቡ ደግሞ ያንን ጥያቄና መልስ ከግለሰቡ ጋር ያደርጋል። ይሄ ምንድን ነው የሚያደርገው? አንደኛ ኢትዮጵያ ውስጥ ያለውን የዚህ ልዩነት ያቆመዋል። ይሄ ቨርቲካሊም ሆሪዞንታሊም፣ ወደ ጎንም ወደ ላይም ያለንን ርቀቶች ያጠብልናል ማለት ነው። በዛች ቀን በአመት ውስጥ በምትደረግ በዛች ቀን እና በዛች ጊዜ ኢትዮጵያ ውስጥ ሁሉም ሰው እኩል ሊሆን ይችላል ማለት ነው። ስለዚህ ልንጠይቅ ልናውቅ የምንፈልገውን እንዴት እንደዚህ ልትሆን ቻልክ? ለምን ይሄንን አደረግክ? ልንል የምንችላቸው በጣም ብዙ ሰዎች ኢትዮጵያ ውስጥ ዛሬ ጡረታ ወጥተው ወይም ከስራ ተገልለው ቁጭ ብለው አጠገባችን ናቸው፣ ግን በጣም ሩቅ ናቸው እና ያንን ያደርግልናል። ስለዚህ ነገ ነገሮች ተቀይረው ስራና ወደ ህዝቡ ጋር የምንቀላቀልበት ጊዜ ልንሰራ የምናስባቸው እነዚህ ሁሉ ከዴንማርክ የሚጀመር ከአሜሪካን የምንማረው ከሌላም ቦታ እንማረው እነዚህ ሁሉ ለሀያ ስንት ዓመት ለሀያ ሰባት ዓመት ከአገር ወጥ ወይም ከሀያ ምት ከአገር ወጥን የተማርናቸው ያየናቸው ሲሰሩ የተመለከትኩ ናቸውን ነገሮች ይዘን ነው የምንመለሰው። አንድ እዚህ ላይ የምጨምርለት ነገር ምንድን ነው? ኢትዮጵያ ትልቅ ነች። ኢትዮጵያ በጣም በጣም የምትገርማ ሀገር ነች። ያ የምትገርም ሀገር መሆኗን እኛ በቃላችን ለራሳችን የምንነግረው ሳይሆን ዓለም በመጽሐፍ ጽፎ ያስቀመጠልን ገጽና መጽሐፍ መርጠን ልናስመሰክረው የምንችለው እውነታዎች ናቸው እነዚህ። ያ ደግሞ የዓለም ሰዎችን ለዝንት ዓመት ኢንስፓየር ሲያደርግ ሲያበረታታና በውስጣቸው የትልቅነትን ምልክት ሲሰጥ ነው የቆየው። በተለይ ለጥቁሩ ዓለም ዛሬ ደግሞ እኛ ወጥተን የፈጠርናቸውን በስራ በጉርበትና የስደት ያመጣው የፈጠርናቸውን ጉርበት ስንላዎች የኛ ታሪክ ወጥቶ እነሱን እንደረዳቸው የእኛ ከውጭ ደግሞ ስንኖር ያገኘናቸውን እውቅናና ግንኙነት ይዘን መተን ሀገር ውስጥ ያለውን ትውልድ የምንገነባበት ጊዜ ነው። እና የጀመርነው ፕሮግራም ከዚህ ከወመዘክር ጋር አንድ ላይ ሆነን የተላለቅ ሰዎችን ኢትዮጵያውያኖችንም ከእንደገና ደግሞ ከኢትዮጵያ ውጭ የሆኑትን ሰዎች እያመጣን የኢትዮጵያን የንባብ ታሪክ ወይም ደግሞ የንባብ ፍላጎት የምናገፋፋበት የምናሳድግበት ይሆናል ብለን ነው የምናስበው። እንግዲህ መልካም መልካሙን እንመኝና ይህ ፈታኝ ጊዜ ካለፈ በኋላ የእናንተ ድርጅት ከአጋሮቹ ጋር በመተባበር ሊያደርጋቸው ያቀዳቸው ንባብ ተኮር ዘመቻዎች አሉ ወይ? አሉ አንደኛው የዚሁ ተቋም ብሔራዊ ተመዛግብትና ቤተ መጻሕፍት ተቋም የጀመሯቸው በራሳቸው የጀመሯቸው እስካሁን ድረስ የሰሩባቸው የቆዩ ታላልቅ ፕሮጀክቶች አሏቸው። አንደኛ እሱን መገፋፋት እና እሱ በሰፊው እንድትሰራ ማድረግ ነው። በእኛ በኩል ግን ያሰብናቸው ናቸው የተለያዩ ፕሮግራሞች አሉ። በዚሁ በእናበብ እና በብ ስር አንደኛው ለምሳሌ ምንድን ነው የተለያዩ የሽልማት ፕሮግራሞችን ተዘጋጅተው እያንዳንዱ ሽልማት ከተለያየ ተለቅ ካለ የገንዘብ ሽልማቶች ጋር የመጽሐፍ ኮንትራቶች ጋር እንዲመጣ ለማድረግ ሀሳብ አለን። ስለዚህ ብዙ ሰዎች አሁን አዲስ አበባም ያለን ያጋጠመኝ ነገር ምንድን ነው መጽሐፎች ጽፈው ወይም አንዳንዶቹ አሳትመው ቤታቸው ቁጭ ብሏል። ወይም ደግሞ ለማሳተም አቅም የሌላቸው ሰዎች አሉ። ስለዚህ ለእንደነዚህ አይነት ሰዎች እረፍት የሚሆን ገንዘብ ይሆናል። ከዚ በላይ ደግሞ ውድድሮች ተወዳድረው በሚያገኟት ገንዘብ መጽሐፋቸውን እንዲጨርሱ የጻፉትን እንዲያሳትሙ ሳይሆን እንዲጨርሱም ደግሞ የሚያደርግ ፕሮግራሞች አሉ። ሌላው ደግሞ ከእንደዚህ ከፌሎውሺፕም ከወሌ ሾይንካ ፋውንዴሽን ጋር የጨርስ ነው ፕሮጀክት አለ። ወሌ ሾይንካ ፋውንዴሽን ይህ ከናብብ ናብብ ፕሮግራም ጋር ተስማምቷል። ወሌ ሾይንካ የናይጄሪያዊው የታወቀ የአፍሪካ በሊትሬቸር ኖቤል ፕራይስ ያገኘ ትልቅ ሰው ነው። እሳቸውም እዚህ የኛ ፕሮግራም የቦርድ አባል ናቸው እና እንግዲህ በስደት ላይ የምናገኝ ያገኘ ናቸው። ምልህ እነዚህ ናቸው። ትላልቅ ሰዎች አሉ በመካከላችን። እና የነሱን ደግሞ ተቋሞች በነሱ በኩል ያላቸውን ተቋሞች ደግሞ ይዘው እንዲመጡ ነው። ስለዚህ ፌሎሺፕ ይኖርና ያንን ፌሎሺፕ የሚያሸንፈው ኢትዮጵያዊ ጸሐፊ ለአንድ ወር ናይጄሪያ ሄዶ እዛ የወሌሾይንካ ፋውንዴሽን ውስጥ ስራውን ይሰራል። በዛ አጋጣሚ ደግሞ ከወሌሾይንካ ጋር ተገናኝቶ አንዳንድ ነገሮችን ይወያያሉ ወይም ይማራል ማለት ነው። ሶ እንደዚህ አድርገን የምናውቃቸውን ነገሮች ከኢንተርናሽናል ቦዲዎች ጋር ተገናኝተን ለማስፋት ነው ፕላኑ። ስለዚህ ከኮቪድ በኋላ ለሚኖረው ዓለም በሰፊው እየተዘጋጀ ነው። በሳምንት ውስጥ ካስተዋወቅናችሁ መንፈሰ ጠንካራ ወጣቶች መካከል አንዷ ቤዛዊት ጸጋ ናት። በደሴ ከተማ ከሚገኙ ጥቂት ጫማ ሳማሪ ወይም ሊስትሮች መካከል አንዷ የሆነችው ቤዛዊት የሕይወት ትግሏንና ህልሟን መስፍን አድራጊ እንደሚከትለው አስደምጦን ነበረ። ቤዛዎች ጸጋ ትባላለች። ተወልዳ ያደገችው ሰሜን ወሎ ዞን መቄት ወረዳ አካባቢ ነው። ስለ እድሜዋ በእርግጠኝነት መናገር አትችልም። ደህንነት ካጎሳቆላቸው ዘመናዊ ትምህርት ከራቃቸው ወላጆች በመገኘቷ የልደት ቀኗ የሰፈረበት ማስታወሻ የላትም። ፀሐይና ውርጭ፣ ድካምና ጉስቁልና የተፈራረቁበት ጠይም ፊቷ ላይ የተሰመረውን የሕይወት መስመር ላስተዋለ ግን ወጣቷ ገና የሀያዎቹን መጀመሪያ እንዳላለፈች መገመት ይችላል። እሷም ከሀያ እንዲሆነኝ እንደሁ ነበር ያለችኝ። በራሷ ደሴ ፒያሳ ሊስትሮተር አካባቢ እግሮ የቃሎ መንገደኛ አሊያም መዳረሻው እዚያው የሆነ ተጓዥ በብዙ ወንዶች መካከል በትጋት ደፋ ቀና የምትል አንዲት ወጣት ያል ማየት ብቻ ሳይሆን እኩሉ፣ በአድናቆት ገሚሱ በግርምት ይመዝናታል። ቤዛዊትን እምብዛም ወጣት ሴቶች የማይደፍሩትን የሊስትሮነት ስራ ስታቀላጥፈው ቤዛዊት ኑሮ በሚሉት ጨቋኝ ፈተና ውስጥ መውደቅ አትፈልግም። እናም ስራ አትንቅም። ጎርሶ ማደሪያ፣ ለብሶ ማምሻ እስከሆና ድረስ ሁሉንም ትሞክራለች። የጎዳና ንግድም ጀምራ ነበር ሕግ ወጥ ተብሎ እስክታቆመው ድረስ ወጣቷ ትውልድ አገሬን ጥዬ የመጣሁት ተምሬም ሰርቼም ራሴን ለመለወጥ ነው ትላለች። ያው ራሴ አሸንፌ ትምህርት ለመማር ቤተሰቦች፣ ትንሽ ዝቅተኛ ነው ኑሯቸው። ቀጥታ እንደመጣች ትምህርት ነው የጀመረችው። ብዙ መስራት ጥቂት መናገር መገለጫዋ የሆነው ወጣት ከሁለት ዓመት በፊት ደሴ እንደደረሰች ቀዳሚ ትኩረቷ ትምህርቷ ነበር። እናም ብርቷ ወጣት በወይዘሮ ስህን ቴክኒክና ሙያ ኮሌጅ የሰርቬይንግ ትምህርቷን ቀጥላ ሁለተኛ ዓመት ላይ ደርሳለች። ዓለም አቀፉ ወረርሽኝ ኮቪድ-19 የትምህርት መርሃ ግብሯ ሰላም ባያስታግለው የዛሬ ዓመት ተመራቂ ተሆን ነበር። ማን ያውቃል? ምርቃቷ ኦል ሊሆንም ይችላል። በቀን ደንበኞቿ ጉርሻ ብለው የሚሰጧትን ጨምሮ ከ150 እስከ 200 ብር እንደምታገኝ ትናገራለች። ቤዛ በቃ በዚህ ነው የራሷን ውጭ ሸፍና ቤተሰቦቿን የምትደጉመው። ብቻ የቤት ኪራይ የሚከፍልበት ከፍላለሁ፣ የማይከፍልበት ደግሞ ቤተሰቦች የሚጎድባቸውን ነገር አሟላለሁ። አንቺ ወጣት ነሽ፣ በዚህ እድሜ እንዲ አይነቱን ስራ መስራት ጀግንነትም ልበሙሉነትንም ይጠይቃል። እንዲ ይህንን ይህን ጀግንነት ከምን አገኝ? ወድ ያው በልጅነቴ ስራ ልምድ ከልጅነቴ ጀምሮ የወንድ ስራ ምናምን ስለምሰራ ው እንደዚህ ስራ ምናምን አልንቅም። ያው ትንሽ የመፍራት ነው እንጂ ስራ ሁሉን ነገር መስራት ይችላለሁ። የወንዱ ሴቱንም በገበሬው በገበሬውም ሆነ በዚህ ስራ አልንቅም። ከስልጣንነቴ ጀምሮ የዛ ልምዱ ስራ ላይ እዚህ መጥቼ አልፈራውም። ሙያው ምናምን አልጠፋኝም። ትንሽ ፍራት ነው እንጂ ቤዛዊት በትጋትና በብርታቷ በርካቶች ያደንቋታል፣ ጥቂቶች ደግሞ ሙያው ለእሷ እንደማይመጠን ሊነግሯት ይሞክራሉ። ግን አትሰማቸው ብዙ ያበረታተኛል። ብዙዎቹ ደግሞ ያው ይሄ ለሴት አይገባ ምናምን ይላሉ። ለሴት አይገባ፣ ለሴት የሚገባው ምንድን ነው? ያው ሴት ትዳር ብትዝ ውጭ ባትወጣ ምናምን ይላሉ። እና ትዳር አንቺ ለምን አለች። እኔ ትምህርት ቤት ተምሬ እራሴን መለወጥ ነው የምፈልገው። እዚህ ጓደኞች አሉ እሺ፣ አብረው የሚሰሩ ሊስትሮች ወንዶች ናቸው። ብዙዎች ተፎካካሪ መጣችብን አይሉ አይሉም። ኧረ አብረዋት የሚሰሩት ጓደኞቿ ለአድናቆታቸው ጀግና ከሚለው ቃል በላይ ማግኘት የቻሉ አይመስሉም። የ19 ዓመት ወጣት ያሬድ ሲሳይ፣ ንግድ ምናምን አብረን እንሰራ ነበር መዘጋጃ ምናምን ሲከለክለን ወደ ሊስትሮ እሷ ገባች እኔም ቆይቼ ገባሁኝ። የእሷ ልዩ መገለጫ ብለህ የምትገልጸው ነገር ምንድን ነው? ያው እሷ በጣም ጀግና ናት ስራም ምናምን ምናምን አትነግም በቃ ትሰራለች። በሌላም ነገር ስራ ትሰራለች። ኢሳያስ ገላው በከተማዋ በጋዜጠኝነት ሙያ ከሚንቀሳቀሱ ወጣቶች አንዱ ነው። ወጣቱ እንዲች አይነቱ አልባም ልበ ሙሉ ማድረግ የሚቻለው በሞራል ስንደግፋት ባለንስ እና ግዛት ነው ይላል። እዚህ አሁን ጫማ እያስጠረኩ ያለሁበት ቦታ ሁሌ ነው የምንመጣው። ይችን እንስት ለማበረታታት ነው። ጫማ በማሳመር የምትተዳደረው ይችን እንስት ለሌሎች ሴቶች አሪያ ሆና ሌሎች ማስተማር የሚችል ታላቅ ስራ እየሰራች ያለች ነች። እኛ ደግሞ በተለይ እንደኔ ያለ ሙያ መገናኛ ብዙኃን ላይ የሚሰሩ ሰዎች ደግሞ እንደዚህ ያለ ተግባራትን ትኩረት ሰጥቶ በመስራት ሌላው የማህበረሰብ ክፍል እራሱን በምን መልኩ ማሻሻል መለወጥ እንደሚችል ይችን ልጅ ምሳሌ አድርገው ማሳየት ይችላሉ እና ታች ወርደን መስራት እንደሚገባን በግልጽ ልታሳየን የምትችል ትልቅ ስኬት ላይ ያለች ልጅ ነች ብዬ ነው የማስበው። ና ያው የጫማ ማሻመር ስራ ብዙዎች ደፍረው የሚገቡበት አይደለም። በተለይ ሴቶች ብዙ የሚመርጡት የስራ ዘርፍ አለና፣ ይቺ ግን ራሷን ካስተማረችበት፣ ራሷን ካስተዳደረችበት ለልዩ ሰዎች መትረፍ ይችላለሁ በሚል እንደዚህ አይነት ስራ ውስጥ ገብታ ለብዙዎች አርአያ የሆነች ሴት ስለሆነች፣ ለዚያም ነው እንግዲህ እዚህ እየተገኘው እሷን ማበረታታትም ጭምር ነው። ጫማዬን ስታሳምርልኝ ብዙ ጊዜ ደስ ብሎኝ እሷም ደስ ብሏት ደንበኛ ሆኜ እሷ ጋር ጫማዬ እንዲያስጠረብ ከሚገኝ በተለይ ቤታቸው ተደብቀው ራሳቸውን ማሳየት ብቃታቸውን ማሳየት ላልቻሉ አንቺ መሰል ሴት ወጣቶች ምን መልእክት ታስተላልፊላቸዋለች? ያው ቢሰሩ ነው አሪፍ ነው ብዬ ማስበው ማለት፣ ቤትም ቢዋል እንግዲህ ገንዘብ ይገኛል ወይም እንደዚህ ኑሮ ይኖራል ተብሎ አንትና አይባልም። ወጥቶ ማለት አቅሙ የቻለውን ያህል ቢሰሩ ጥሩ ነው ብዬ አስባለሁ። ቤዛዊት ሰዎች ራስን ከመለወጥ በላይ በሙያ ምርጫ ውስጥ ገብተው ስራ እንዳይንቁና የስራ ባህል እንዲያጎለብቱ ማነቃቃት አለባቸው ስትል ለመንግስትና ለባለ ሀብቱ ጥሪ አስተላልፋለች። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። የአማራ ሐኪሞች ማኅበርና የክልሉ ጤና ቢሮው በጋራ ያዋቀሩት በስልክ ሕክምና መስጫ ማዕከል ከሰሞኑ ስራ ጀምረዋል። በክልሉ የመጀመሪያ መሆኑ የተነገረለት ይህ ማዕከል የ24 ሰዓት አገልግሎት ይሰጣልም ተብሏል። አስቴር መስጋናው ከአማራ የሕክምና ማኅበር ፕሬዚደንት ዶክተር አብራራው ታደሰ ጋር ያደረገችው ቆይታ በመቀጠል ይሰማል። በአማራ ክልል የመጀመሪያ የሆነው የስልክ የህክምና አገልግሎት ማዕከል በባህር ከተማ ባለፈው ሳምንት ስራ ጀምሯል። አገልግሎቱ የተጀመረው በአማራ ሐኪሞች ማኅበር እና በክልሉ ጤና ጥበቃ ቢሮ ነው ተብሏል። የአማራ ሐኪሞች ማኅበር ፕሬዚዳንት ዶክተር አብራራው ታደሰ እንደሚሉት ከእንግዲህ ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ ሀሉ ማለት ብቻ በቂ ነው ይላሉ ከፕሬዚዳንቱ ጋር ቆይታ አድርጊያለሁ። ዶክተር አብራረው ታደሰ እባላለሁ። የአማራ ሐኪሞች ማህበር ፕሬዚዳንት ነኝ። እንግዲህ የአማራ ሐኪሞች ማህበር ያው በዚህ በወረርሽኝ ጋ ተያይዘ ብስሮችን እየሰራ ነው። ከዚህ ከወረርሽኝ ጋር ተያይዞ ነባሩ የጤና ሲስተምም ትንሽ ሰው ወደ ጤና ተቋም ለመሄድ ይፈራለኝ ትራንስፖርትም ችግር አለ፣ በተለይ መንገድ ከመዘጋት ጋር ተያይዞ። ስለዚህ ከዚህ ጋር ተያይዞ ማህበረሰቡ ከቤት ሆኖ የሀኪሞችን አግኝቶ ስለ ኮቪድም ከኮቪድ ውጭ ያሉ ሕክምናዎችንም የምክር አገልግሎት ሀኪሞችን አግኝቶ ስለሚመለከተው ስለ ጤና ጉዳይ እንዲያማክር አስበን ነው ይሄ የቴሌሜዲስን የተቋቋመው። ቴሌሜዲስን ወይም የስልክ የህክምና አገልግሎት ማለት ሰው ከቤት ሆኖ በስልክ ሀኪምን አግኝቶ ስለ ህክምናው ምክር ወይም ደግሞ ወስደውን መድኃኒት ስለ ህክምና አጠቃላይ የግንዛቤ መረጃ ማግኘት የሚችልበት መንገድ ነው። በወረርሽኝ ጊዜ በወረርሽኙ ከሚሞተው ሰው ይልቅ ከበሌላ በሌላ በሽታዎች የሚሞተው ሰው ነው የሚበዛ። ለምሳሌ የኢቦላ ነው ስናይ ሰባ አምስት ፐርሰንቱ የሚሆኑ ሞቶች በዛ ሰዓት የተከሰቱ ሞቶች ከነን ኢቦላ ወይም ከኢቦላ ውጭ ባሉ በተለያዩ በሽታዎች የሞተ ታካሚ ነው የሚበልጠው ማለት ነው። ስለዚህ ሰዎቹ ኖርማል አሁን የስኳር ታካሚዎች፣ የግፊት ታካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም፣ ክትትላቸውን ያቋርጣሉ፣ በሽታቸው ይባባስና ወደ ሞት ይዳረጋሉ ማለት ነው። ከዚህም ጋር ተያይዞ ባለሙያውም አብዛኛው የጤና ተቋማትን ባለሙሉ ትኩረት ወደ ወረርሽኝ ስለሚሆን ሌላ የሕክምና አገልግሎቶች ላይ የመቀነስ ነገር አለ። ስለዚህ ታካሚዎች በሽታውንም ሳይፈሩ ቤታቸው ሆነው በስልክ ደውለው ሐኪም ያገኛሉ፣ ስለ አጠቃላይ መረጃ ያገኛሉ፣ ስለ በሽታው የምክር አገልግሎት ያገኛሉ ማለት ነው። እዚህ ክልል ላይ የመጀመሪያ ነው ማለት ነው ይችላል እዚህ ክልልም ብቻ ሳይሆን በሀገር አቀፍ እንደ መጀመሪያ ነው የሚባለው። ማለት በዚህ ልክ ኦርጋናይዝድ ሆኖ ሶፍትዌር ተፈጥሮለት የተጀመረ የለም፣ የመጀመሪያ ነው። እኛም እንግዲህ በሁለት በሶስት ፌዝ ነው። የመጀመሪያው ፌዝ አሁን እንደምታያቸው እነዚህ አራት ስልኮች አሉ። ሴንትራሊ ክልሉ ከክልሉ ዋና ከተማ ባህር ዳር ላይ ነው የሚገኘው። የመጀመሪያው አጠቃላይ ይሄን ወረርሽኙንም ከወረርሽኝ ጋር የተያያዘውንም ጄኔራል ጀነራል ሜዲሲኑ ወይም አጠቃላይ የሕክምና አገልግሎቱን ነው የሚሰጠው ማለት ነው። ከዛ በኋላ ከሶስት ወር በኋላ ደግሞ እንደ ፌስቱ ይሄንን በቴክኖሎጂ ማሳደግ የስፔሻሊቲ ሐኪም ማግኘት የሚችሉበትን መንገድ እና በቴክኖሎጂም የሚያድግበት ለምሳሌ አሁን የስልክ ብቻ ነው በቪዲዮ ኮል ሰው ለምሳሌ ታካሚውን እያየ ወይም ታካሚው ሐኪሙን እያየ የሚያወራበት መንገድ የቴክኖሎጂ አድቫንስመንት ነው። ዘ ፌስ ቱ አንድ ፌስ ስሪ ላይ ደግሞ አገልግሎቱ እንደነገርኩ ከአንድ እዚህ ክልል ብቻ ያለ ወይም በአዳር ከተማ ላይ ያለ ነው ማስፋት፣ በዞን ሌብል ማስፋት አገልግሎቱን፣ ጥቅሙን ታይቶ ቫልዩት ተደርጎ የህክምና አገልግሎቶች እስከምንደረስ የህክምና አገልግሎቶች እንግዲህ ታካሚውና ሐኪሙ በሚግባቡበት ልክ ነው የሚሆነው። ሐኪሙ አስፈላጊ የሆነ መረጃ መድኃኒት ለማዘዝ አስፈላጊ የሆነ መረጃ ከታካሚው አግኝቻለሁ ብሎ ካሰበ መድኃኒት ያዛል። ቀላል መድኃኒቶች፣ ማስታገሻዎች ወይም ደግሞ ያ ሰው መድኃኒቶችን ቢወስዳቸው እንትን ችግር አይመጣም ብሎ ካሰበ መድኃኒት እስከ ማዘዝ ይደርሳል ማለት ነው። መረጃ ይሰጣል፣ ምክር ይሰጣል። ከዛ ደግሞ ልሄ እንደነገርኩሽ ለእንትኑ ሳይሆን ለታካሚው ሳይሆን ለባለሙያዎች ነው። ለምሳሌ ጤና ጣቢያ ላይ ወይም ደግሞ ሄልስ ፖስቶች ላይ ያለ የጤና ባለሙያ ደውሎ እዚህ ሀኪሞችን ማማከር ይችላል ማለት ነው። ታካሚውና ሐኪሙ አልግባባ ካሉ ወይም ደግሞ ተጨማሪ መረጃ ወይም ደግሞ ተጨማሪ መረጃዎች ከተፈለገው ታካሚው ወደ ጤና ተቋማት ሄድና ወደ ሄልዝ ፖስቶች ወይም ደግሞ ወደ ጤና ጣቢያዎች ሄዶ ከጤና ባለሙያ ጋር ያገናኝና ለምሳሌ ሐኪሙ የደም ግፊት ሊፈልግ ይችላል። የስኳር መጠን ሊፈልግ ይችላል። ሌላ ተጨማሪ በአይን ወይም በሕክምና መሳሪያዎች ታግዞ የሚመረመሩ ምርመሮች ካሉ እነዛን መረጃዎች ከጤና ባለሙያዎች አገኘ ማለት ነው። አስፈላጊ የሆነ ሕክምናና የምክር አገልግሎት ያገኛሉ ማለት ነው። ልክ እንደ ኮቪድ ያለ ወረርሽኝ ሲከሰት ከበሽታ ይልቅ ቀድሞ በጣም ማህበረሰቡ የሚጎዳው የአእምሮ ጤና የመጨናነቅ እና የስነ ልቦና ካውንስሊንግ ወይም ደግሞ የምክር አገልግሎት ስትሰጣላቸው፣ ወ የባህር ዳር ዩኒቨርሲቲ የስነ አእምሮ ህክምና ትምህርት ክፍልም እንደዚህ ዶክመንቶችን አዘጋጅተው አጠቃላይ በወረርሽኝ ወቅት ማህበረሰቡ ምን ያክል ምን አይነት የምክር አገልግሎት ማግኘት አለበት የሚለውን እንትን አዘጋጅተዋለኝ አብረን እንሰራለን ብለዋል። እነሱም ታይም መድበን የምክር አገልግሎት እንሰጣለን፣ በተቻል በሙያው ስፔሻላይዝ ባረገ ሰው ማለት ግን፣ አጠቃላይ እኛም እንደ ሐኪም አጠቃላይ እነዚህን የምክር አገልግሎቶችም እንሰጣለን ማለት። ይህንን ተቋም የህክምና አገልግሎት በባለቤትነት እየመረ ያለው ማለት ነው። በጋራ ነው የመጀመሪያ እንትን ዶኩሜንቶቹን እነዚህ ፕሮፖዛል እንትኖችን ያዘጋጀው የአማራ ሐኪሞች ማህበር ነው። ከዛ ተያዙ ወጪዎችን አጠቃላይ የሚያስፈልጋቸው ወጪዎችን ከበር የሚያደርግልን የአማራ ክልል ጤና ቢሮ ነው። ይህን ቦታው የሚገኝበት እነዚህ ቦታዎችን የሰጠን ሴንተሩ የሚገኝበት ደግሞ የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ነው። ስለዚህ ሶስቱ ተቋማት በጋራ ያዘጋጁት ነው ማለት ነው። አድራሻችሁ፣ እንዴት ነው የምትገኙት? በምንድን ነው የምትገኙት? እስኪ አራት ቁጥሮች ያሉን ከቴሌ ስር ናቸው ቁጥር ናቸው። ሲደውል ታካሚ ነው የሚከፍል ማለት ነው። ለወደፊት ግን እነዚህን ቁጥሮች ከቴሌ ጋር ተነጋግረን አጭር ቁጥር እናደርጋቸውና ነፃ የስልክ መስመር ይሆናሉ ማለት ነው። ቁጥሮቹ 0583202121፣ 0583204243፣ 0583201122፣ 0583201777 ናቸው ማለት ነው። ስለዚህ 24 ሰዓት ነው የሚሰሩት። በማንኛውም ሰዓት መደወል ይቻላል ማለት ነው። ሐኪሞች ማየት ይቻላል። የ24 ሰዓት አገልግሎት ሲሰጡ ምን ያህል ባለሙያ ናቸው? አራት ሐኪሞች አሉ ማለት ነው። ከጠዋት በሰው ሽፍት ነው የሚሰራው። ከጠዋት አራት ሐኪሞች አሉ፣ ከሰዓት አራት ሐኪሞች፣ ሌሊት ላይ ሁለት ሐኪሞች አሉ ማለት ነው። ስለዚህ በቀን አስር ሐኪሞች ለዚህ አገልግሎት ተመድበዋል ማለት ነው። ተለያየ ተቋም የባህር ዳር ዩኒቨርሲቲ፣ የፈለገ ሕይወት አጠቃላይ ስፔሻል ሆስፒታል እና የአዲስ አበባ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የሚገኙ የሐኪሞች የሚሰሩበት ተቋም ነው ማለት ነው። ማሰላለፍ ማህበረሰቡ፣ እነዚህም ቁጥሮች ለአገልግሎት ተጠቃሚዎች በማስታወቅ የአገልግሎቱ ተጠቃሚ እንዲሆኑና ለአገልግሎቱ መሻሻል ያለባቸው ያሉ ሀሳቦች ካሉ ለእኛ እንዲነግሩና እነዚህም መስተካከል ያለባቸው ነገሮችን እያስተካከልን አገልግሎትን የበለጠ እንድናስፋፋ ነው። አመሰግናል ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማራ ጋር ሀብታሙ ዘዩ መሰናበታችኋለሁ። በነገው ምሽት እንገናኝ። you